የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 17 2014 ዓ ም ዝግጅታችን አሁን ጀመረ። ጉራጌ በክልልነት እንዲደራጅ ጥያቄ ያቀረቡ ወጣቶች ጥያቄውን በማቅረባቸው ብቻ ለእስር ተዳርገዋል ሲሉ ወላጆች አቤቱታ አሰሙ። ልጆቻችን ታስረዋል፣ እኛም እያፈላለጉን ነው። ሕግና ሕግ በመጣቱ በጣም እናዝናለን። ከተማ ወጣቱ ወርቂቶ ላይ ጨፍራቸዋል ብለው ነው አፍነው የወሰዷቸው። ልጆቻችን ታስረዋል ካሉ ቤተሰቦች አንዱን ነው ያሰማናችሁ። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ምላሽ ሰጥተዋል። የተጠረጠሩበትንም ጥፋ ተፈጸሙት እዛ ህብረተሰቡ ውስጥ ነው የተያዙትም፣ እዛው ነው የትም የሚወሰዱበት ቦታ የለም። ሙሉ ዘገባውን ከዜናው በኋላ እናሰማችኋለን። ጤና ይስጥልኝ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን ያመሻሉ የዌብና ማህበራዊ ገጽ ፕሮዲውሰራችን አበባየው ገበያው ናት። እስከ ምሽቱ አራት ሰዓት በዚህ ዋሽንግተን ዲሲ ና በመላው በሁሉም ስፍራ ካሉ ዘጋቢዎቻችን ጋር አብረናችሁ በዝግጅት እናመሻለን። እናንተም አብራችሁን አምሹ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እናስተላልፍላችኋለን። ከዚያ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ዋና ዋና የዓለም ዜናዎችን ይውሰዳችሁ። ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግደ ወልዴ ነኝ። የግብፅ ፕሬዝዳንት አብድልፈታህ አልሲሲ የአምስት አረብ አገሮችን ስብሰባ እያስተናገዱ መሆናቸውን ከመንግስታቸው የወጣውን መግለጫ ጠቅሶ አዣንስ ፍራንስ ፕሬስ ከካይሮ ዘግቧል። የዩክሬንን ጦርነት ተከትሎ የተፈጠረው የኃይልና የምግብ አቅርቦት ቀውስ ከስብሰባው አጀንዳዎች አንዱ እንደሆነ ተገልጿል። ግብፅና ሱዳን ከኢትዮጵያ ጋር እሰጥ አገባ ውስጥ የገቡበት የህዳሴ ግድብ ጉዳይ ለውይይት እንደሚቀርብ የመንግስቱ ዕለታዊ ጋዜጣ አልሃራም ዲፕሎማሲያዊ ምንጮቹን ጠቅሶ መዘገቡን ኤኤፍፒ በሪፖርቱ ጠቅሞ። ኢትዮጵያ እየገነባች ያለችው የ4.2 ቢሊዮን ዶላር መዋለ ንዋይ ግዙፍ ግድብ መሠረቱ ከአስር ዓመት በፊት ሲጣል ጀምሮ የጭቅጭቅ መንስኤ የሆነው መቆየቱን አመልክቷል። ከካይሮ በስተሰሜን ምዕራብ ሜዲትራንያን ባህር ጠርዝ ላይ በምትገኘው ኤል አለሜይን ከተማ የተሰባሰቡት የግብፅ ፕሬዚደንት አብድልፈታ አልሲሲ፣ የተባበሩት አረብ ኤሚሬቶች ፕሬዚደንት ሞሐመድ ቢን ዛይድ፣ የኢራቅ ጠቅላይ ሚኒስትር ሙስጠፋ አልካዴሚ፣ የዮርዳኖስ ንጉሥ ዳግማይ አብደላና የባህሬን ንጉሥ ሐማድ መሆናቸው ታውቋል። አምስቱ መሪዎች ሰኞ ተገናኝተው በጋራ ግንኙነታቸውና ትብብራቸው መጠናከር ላይ ሀሳብ መቀያየራቸውን ስብሰባው ዛሬ በይፋ መጀመሩን የዜና ወኪሉ ዘግቧል። የምን ሶሪያና፣ ሊቢያ ውስጥ የሚካሄዱት ጦርነቶች እንዲሁም በፍልስጤምና በእስራኤል መካከል ያሉ ግጭቶች የስብሰባው አጀንዳ ይሆናሉ ተብሏል። ከስብሰባው ተሳታፊዎች ለእስራኤል እውቅና ያልሰጠችው ብቸኛዋ ሀገር ኢራቅ ስትሆን ግብፅ እንደ አውሮፓን አቆጣጠር በ1979 ዓ ም ዮርዳኖስ በ1994 ዓ ም ከእስራኤል ጋር ሰላም ፈጥረዋል። የተባበሩት አረብ ኤሚሬቶችና ባህሬን ደግሞ ከእስራኤል ጋር መደበኛ ግንኙነት የጀመሩት ከ20 ዓመት በፊት ነበር። በዚህ ሳምንት ለሚደረገውና ከበድ ያለ ፉክክር ይታይበታል ተብሎ የሚጠበቀው የአንጎላ ምርጫ ፕሬዚዳንታዊ እጩዎች የምርጫ ዘመቻቸውን ዛሬ አጠቃለዋል። እንደ ሮይተርስ ዘገባ ከሆነ ለአስርተ ዓመታት በስልጣን ላይ የከረመው ገዢ ፓርቲና በወጣቶች ዘንድ ተቀባይነቱ እየጨመረ የመጣው የተቃዋሚ ፓርቲ የሚፋጠጡበት ምርጫ እንደሚሆን ይጠበቃል። ረቡ የሚካሄደው ምርጫ ከእንደ አውሮፓውያን አቆጣጠር 1992 ዓ ም ወዲህ የሚደረግ ተቀራራቢ ፉክክር የሚታይበት የብዝሃ ፓርቲ ምርጫ እንደሚሆን ይጠበቃል። ኤምፒኤልኤ በሚል ምህጻረ ቃል የሚታወቀው የአንጎላ ነጻነት ሕዝብ ንቅናቄ ሀገሪቱ ከፖርቹጋል ነጻ ከወጣችበት እንደ አውሮፓን አቆጣጠር 1975 ጀምሮ በአፍሪካ ነዳጅ በማምረት ሁለተኛ የሆነችውን አገር አስተዳድሯል። ከነዳጅ የሚገኘው ሀብት ሁሉንም ተጠቃሚ አላደረገም በሚል በገዢው ፓርቲ ላይ ከፍተኛ ቅሬታ እያደገ በመምጣቱ የአንጎላ ነጻነት ብሔራዊ ሕብረት ወይም ዩኒታ በመባል የሚታወቀው የረጅም ጊዜ ተቃዋሚ ጥንካሬ እያገኘ መጥቷል። የዩኒታ መለያ ቀለም ያላቸውን አልባሳት በመልበስ በሺህ የሚቆጠሩ ደጋፊዎች ለመጨረሻ የምርጫ ዘመቻ ቀናቸው ዛሬ በመዲናዋ ሉዋንዳ ተሰባስበው ነበር። የዩኒታ መሪ አዳልቤርቶ ኮስታ ጁኒየር ለተሰብሳቢው ባደረጉት ንግግር የፖለቲካ ለውጥን አስፈላጊነት አጽንኦት ሰጥተው ተናግረዋል። የፖለቲካ ለውጥ ሳይኖር ዲሞክራሲ ሊታሰብ አይችልም ሲሉ ተደምጠዋል። አፍሮ ባሮሜትር የተሰኘ የድምፅ አስተያየት መለኪያ ተቋም ባለፈው ግንቦት ባደረገው ጥናት አንጎላውያን ለዩኒታ የሚሰጡት ድጋፍ እንደ አውሮፓውያን አቆጣጠር በ2019 ከነበረው 13 በመቶ ወደ 22 በመቶ ማደጉን ይፋ አድርጓል። ነገር ግን ይህ ድጋፍ ኤምፒኤልኤ ከሚያገኘው ድጋፍ በሰባት ነጥብ ያነሰ ነው። በጥናቱ መሰረት ግማሽ የሚሆኑት ድምፅ ሰጪዎች ማንን እንደሚመርጡ አልወሰኑም ሲል ሮይተርስ በዘገባው አክሏል። ኤምፒኤልኤ የምርጫ ዘመቻውን ቅዳሜ ዕለት ሲያጠቃልል መሪው ጆዋ ሎሬንሶ ግን ሰኞ ዕለት በሴቶች መብት ላይ በሚያተኩር ዝግጅት ላይ ተገኝተዋል። የምርጫ ማጭበርበር ይኖራል በሚል ስጋት በመኖሩ ደጋፊዎቹ ድምፅ ከሰጡ በኋላ በድምፅ መስጫው አካባቢ ቆይተው ሂደቱን እንዲከታተሉ ዩኒታ ፓርቲ ጥሪ አድርጓል። በአብዛኛው በኤምፒኤልኤ ቁጥጥር ስር ያለው የምርጫ ኮሚሽን ሂደቱ ፍትሐዊና ግልጽ ይሆናል ብሏል። የጸጥታ ጥናቶች ተቋም የተሰኘው ድርጅት በአወጣው ሪፖርት ኤምፒኤልኤ በማጭበርበር ምርጫውን ካሸነፈ ብጥብጥ ሊከሰት ይችላል ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩክሬን ሲቪል ተቋማትና የመንግሥት አገልግሎቶች ላይ በሚቀጥሉት ቀናት ጥቃት ለማድረስ ሩሲያ ዝግጅት እያደረገች ነው ስትል አሜሪካ አስጠንቅቃለች። ይህ ኪየቭ የሚገኘው የአሜሪካ ኤምባሲ ማስጠንቀቂያ የሀገራችንን የነጻነት ቀን አስታካ ሩሲያ ጥቃት ልትሰነዝር ትችላለች ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ከቀናት በፊት ያሉትን ተከትሎ የወጣ መሆኑን በስፍራው የሚገኙ የአሜሪካ ድምፅ ሪፖርተሮች ዘግበዋል። ሩሲያ በዩክሬን ላይ የምትፈጽመው ጥቃት ለሲቪሎችና ሲቪል ተቋማት አደጋ መጋረጡን ቀጥሏል፣ ያለው የኤምባሲው መግለጫ የአሜሪካ ዜጎች ከቻሉ ዩክሬንን ለቀው እንዲወጡ አሳስቧል። ዩክሬን ከሶቪየት ሕብረት መበተን በኋላ ራሷን የቻለች ሀገር ከሆነች ነገ ረቡዕ ነሐሴ 18 31 ዓመት የሚሞላት ሲሆን የሩሲያ ወረራ ደግሞ ስድስተኛ ወሩን ይዟል። ማስጠንቀቂያዎቹን ተከትሎ በኪየቭ ውስጥ ሊደረጉ የታቀዱ የነጻነት ቀን ዝግጅቶች ተሰርዘዋል። ይህ በእንዲህ እንዳለ የፖላንድ ፕሬዚደንት አንድሬ ዱዳ ዛሬ ወደ ኪየቭ ሄደው ወታደራዊ ኢኮኖሚያዊና ሰብአዊ ድጋፍ ለዩክሬን ስለሚሰጥበት ሁኔታ ከዜሌንስኪ ጋር ተወያይተዋል። ሌሎች ሀገሮች እርዳታ እንዲያደርጉ ፖላንድ መጎትጎትና ማሳመን በምትችልባቸው ሁኔታዎች ላይ ሁለቱ መሪዎች እንደሚነጋገሩ የዱዳ ጽህፈት ቤት አስታውቋል። በሌላ በኩል ደግሞ የሩሲያ ኃይሎች በዛፖሬዥያ አዲስ ጥቃት መክፈታቸውን የዩክሬን ጦር ያስታወቀ ሲሆን ይህም እዚያ ያለውን በአውሮፓ ትልቁን የኒውክሌር ኃይል ማመንጫ ጣቢያ ደህንነትን በተመለከተ ስጋት እንዲጨምር አድርጓል። ባለፉት ስድስት ወራት በጦርነቱ ውስጥ ዘጠኝ ሺ የሚሆኑ ወታደሮቿ እንደተገደሉባት ዩክሬን ትናንት ሰኞ አስታውቃለች። በዚህ ጊዜ ውስጥ አምስት ሺህ አምስት መቶ ሲቪሎች መገደላቸውን ማረጋገጡን የተባበሩት መንግስታት ድርጅት ያመለከተ ሲሆን የህጻናት መርጃ ተቋም ዩኒሴፍ ደግሞ ከ972 በላይ ህጻናት መገደላቸውን ወይም ጉዳት እንደደረሰባቸው ገልጿል። ሜክሲኮ ውስጥ አንድ ጋዜጠኛ ትናንት ሰኞ በጥይት ሲገደል በዚህ ዓመት ብቻ ሀገሪቱ ውስጥ የተገደሉትን ጋዜጠኞች ቁጥር 15 አድርሶታል። ግሬሮ በምትባለው የደቡባዊ ግዛት የግሬሮ እውነታ የሚል ፕሮግራም ያዘጋጅ የነበረው ፍሬዲድ ሮማን በአብዛኛው በግዛቲቱ ፖለቲካ ላይ ያተኮሩ ዘገባዎችን የሚያቀርብና አምደኛም እንደነበረ አሶሼትድ ፕሬስ አመልክቷል። ግሬሮ የአደንዛዥ እጽዋትና ቅመማ ቅመም አዘዋዋሪዎች፣ የታጠቁ ቡድኖችና ሌሎችም በውንብድና ላይ የተሰማሩ በተደጋጋሚ የሚጋጩባት ግዛት ነች። ይህ ዓመት ሜክሲኮ ውስጥ ለሚገኙ ጋዜጠኞች ግድያ የበዛበት ተደርጎ ሲመዘገብ፣ ሜክሲኮ ከጦር ሜዳ ውጪ ለሪፖርተሮች አደገኛ የሆነች ሀገር መሆኗን በዘገባው አመልክቷል። በጋዜጠኞች ግድያ ብዙ ጊዜ የሚነሱት የተደራጁ የወንጀል ቡድኖች ቢሆኑም ፖለቲከኞችም እንደሚጠረጠሩ ሪፖርቱ አክሎ ገልጿል። ከዚህ በፊት በተፈጸሙ ግድያዎች የተወሰኑ ተጠርጣሪዎች የተያዙ ቢሆንም የተጠያቂነት አለመኖር በመስፋፋቱ የጋዜጠኞች ግድያ እየጨመረ መምጣቱን በሜክሲኮ የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን ሲፒጄ ወኪል የሆኑት አርጆን ሎፔዝ ገልጸዋል። ከሁለት ዓመት በፊት በቤይሩት በደረሰው የወደብ ፍንዳታ ጉዳት የደረሰበት ጎተራ ሌላ ክፍል ዛሬ ጠዋት ተንዶ አካባቢውን የአቧራ ደመና አልብሶታል። በናዳው አደጋ እንዳልደረሰና ከረጅም ጊዜ በፊት ሰዎች ከአካባቢው እንዲለቁ መደረጉን ማወቅ ተችሏል። የጎተራው መናድ በሊባኖስ ከሁለት ዓመት በፊት 215 ሰዎችን የገደለውንና ከ6000 በላይ ሰዎች የጎዳውን በቤይሩት ወደብ ላይ የደረሰውን ፍንዳታ በሐዘን እንዲታወስ አድርጓል ሲል አሶሲትድ ፕሬስ ዘግቧል። የጎተራው ሌላ ቀሪ ክፍል ከአንድ ወር በፊት ጀምሮ በውስጡ የያዘው እህል በመፍላላቱና በእሳት በመያያዙ እያጋደለ በመምጣት ላይ መሆኑን የአሶሲትድ ፕሬስ ዘገባ ጨምሮ አመልክቷል። ከሁለት ዓመት በፊት በወደቡ ላይ ፍንዳታ ሲደርስ የአምሳ ዓመት ዕድሜ ያለውና አርባ ስምንት ሜትር የሚሆነው ጎተራ የፍንዳታውን ኃይል መቋቋም ብቻ ሳይሆን የቤሩትን ምዕራባዊ ክፍል ፍንዳታው ሊያደርስ ከሚችለው አደጋ ታድጓል። የዛሬ ሁለት ዓመት ካለአግባብ በወደቡ ተከማችቶ ነበር የተባለ አሞኒየም ናይትሬት የቤይሩትን ወደብ ሲያጋይ ፍንዳታው በታሪክ ኑክሌር ያልሆነ ከባድ ፍንዳታ ተብሎ ተመዝግቧል። የሀገሪቱ የባላደራ መንግስት ሚኒስትር ያሲር ያሲን ለሌባኖስ ቴሌቪዥን እንደተናገሩት መንግስት የጎተራው ደቡባዊ ክፍል እንደቆመ የሚቆይበትን መላ እየፈለገ ነው ብለዋል። በወደቡ አካባቢ ያሉ ሰዎችም የፊት ጭንብል እንዲጠቀሙ መክረዋል። መንግስት ባለፈው ሚያዝያ ጎተራውን ለማፍረስ ሞክሮ ከፍንዳታው ሰለባ ቤተሰቦችና ከአደጋው ከተረፉ ሰዎች ፍንዳታውን በተመለከተ ለሚደረገው ሕጋዊ ምርመራ የሚያስፈልግ መረጃ ሊይዝ ይችላል በሚል ተቃውሞ ስለገጠመው ማፍረስ እንዳልቻለ ይናገራል። ለተሰዉት ሰዎች መታሰቢያ እንዲሆን ባለበት ቆሞ መቅረት ይገባዋል ሲሉ የሰለባው ቤተሰቦች ጠይቀው ነበር። በመጨረሻ አድማጮች በተላላፊ በሽታዎች ላይ የሚካሄደው ምርምርና ቁጥጥር ከፍተኛ ባለሙያ የሆኑትና ዩናይትድ ስቴትስ ያካሄደችው ጸረ ኮቪድ-19 ዘመቻ መሪ ተዋናይ የነበሩት ዶክተር አንቶኒ ፋውቺ በዚህ ዓመት መጨረሻ በጡረታ እንደሚገለሉ አስታውቀዋል። የ81 ዓመቱ ፋውቺ የአገሪቱን ብሔራዊ የሰውነት መቆጣት አለርጂና የተላላፊ በሽታዎች ተቋም ላለፉት 38 ዓመታት የመሩ ሲሆን ከሁለት ዓመት በላይ ለሚሆን ጊዜ የሁለቱ ተከታታይ ፕሬዚዳንቶች የኮቪድ-19 አማካ አጠንካሪም ሆነው እያገለገሉ ነው። ፋውቺ አሜሪካውያን እንዲከተቡ አበክረው የመከሩና የታገሉ ሲሆን አብዛኞች ምክራቸውን መቀበላቸው ይነገራል። በሌላ በኩል ግን ፋውቺ በኮቪድ-19 ይደርስ የነበረውን የሞት መጠን ዝቅ አድርገው ገምተዋል። በኋላም የኮሮና ቫይረስ ተፈጥሮና ጠባይ ይበልጥ ሲታወቅ በወረርሽኙ መጀመሪያ አካባቢ ከቤት ውጪ ማስክ ማድረግ አያስፈልግም ብለዋል በሚል ለትችት ተዳርገው ነበር። ፋውቺ ሰባት የአሜሪካ ፕሬዚዳንቶችን አማክረዋል። የፋውቺን ጡረታ መውጣት የሰሙት ባይደን ዶክተር ፋውቺ ባበረከቱት የህብረተሰብ ጤና አገልግሎት በአሜሪካም ሆነ በዓለም ሕይወትን ማዳን ተችሏል ብለዋል። ክቡራትና ክቡራን ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ስርጭታችንን እስከ አራት ሰዓት እንድትከታተሉ እየጋበዝኩ በእኔ በኩል መልካም ምሽት። እንግድ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 17 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዶት ካም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። በዚያም ሃሽታግን ተጠቅማችሁ ተከተሎን ተነጋገሩ፣ አስተያየቶቻችሁን አካፍሉን። አሁን ለዕለቱ ወዲያዝ ነው ቀዳሚ የአብይ ርዕስ ዘገባችንን ውሰዳችሁ በጉራጌ ዞን ውስጥ የክልልነት ጥያቄን ያቀረቡ ወጣቶች የክልልነት ጥያቄን በማቅረባቸው ብቻ መታሰራቸውን ቤተሰቦቻቸው ገለጹ። የዞኑ ባለስልጣናትን ጨምሮ አስራ ሶስት ግለሰቦች በጸጥታ ኃይሎች ተይዘው መታሰራቸውን የገለጹ እነዚሁ ቤተሰቦች ወዴት እንደተወሰዱ አለማወቃቸውን እና አሁንም እስራትና አሰሳ እየተካሄደ ነው ሲሉ አቤቱታቸውን ለአሜሪካ ድምጽ አሰምተዋል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ቁጥራቸውን ባይገልጹም በዞኑ የታሰሩ ሰዎች መኖራቸውን እና ለእስራቸው ምክንያት ሀሰተኛ መረጃን በማሰራጨትና ሁከት በመፍጠር በመጠርጠራቸው ነው ብለዋል። ሰላምን በማወክም ተጠርጥረው የታሰሩ አሉ ሲሉ ሰዎች መታሰራቸውን አረጋግጠዋል። ዘገባውን ያጠናቀረው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው፤ እንደሚከተለው ያቀርበዋል። አቶ ብላቸው ገብረ ማርያም የጉራጌ ዞን ነዋሪ ናቸው ካለፈው ቅዳሜ እስከ ዛሬ ድረስ ታስሯል ካሏቸው አስራ ሶስት ሰዎች ውስጥ በሙያው መሐንዲስ የሆነው ባለትዳር ልጃቸው እንደሚገኝበት ተናግሯል። ምንም ነገር ቀጠል ሳይወረወር ምንም ነገር ሳይደረግ ልጆቻችን አንዱ የኔ ልጅ ነው፣ ሌሎቹም ልጆች ከአስራ ሶስት ልጅ በላይ የትም እንደወሰዱብን አናውቅም። አንዳንድ አመራሮችም ጭምር ማለት ነው። በዛ ምክንያት ልጆቻችን ታስረዋል። እኛም እያፈላለጉ ነው። ህግና ህግ በመጣቱ በጣም እናዝናለን። ከተማ ወጣችሁ፣ ወልቂጤ ላይ ጨፍራችኋል ብለው ነው አፍነው የወሰዷቸው። እኔ ገበሬ ነኝ፣ ገጠር ነው ያለሁት። ከተማ ወልቂጤ ከተማ ይኖራል። በዛው ወልቂጤ ከተማ የዛን ቀን እኔም አለው የጭፈራው ቀን ዛው ታፍነው የት እንደደረሰው አላውቅም። ልጃቸውና ከእርሱ ጋር የተያዙ ሰዎች የት እንደታሰሩ እንደማያውቁም አቶ በላቸው ገልጿል። የምታሰራቸው ምክንያትም በክልል የመደራጀት ጥያቄ ደግፋችኋል የሚል እንደሆነ ነው የሚያምኑትም እሳቸውም በጸጥታ ኃይል የተፈለገው እንደሆነ ጠቅሰውም እነም እንደ ልጄ የፈጸምኩት ወንጀል የለም ሲሉ ተናግሯል። ለምን ለክልል ጠየቅ ለክልል ድጋፍ ለምን ሰጠህ፣ ህዝብ ለምን አስተባበርክ ብዬ እርሶ ግን አስተባብረዋል። ጉራጌ ክልል ይገባዋል በሚል አንድ አቋም ሆኜ ወጥቻለሁ ከህዝቤ ጋር። አሁንም እየለቀሙ ነው። ትናንትም እየታሰሩ አለ አንድ አራት አምስት ቀን ወሮቸዋል። የታሰሩ የጉራጌ ዞንን የስራ ኃላፊዎች ጨምሮ ቁጥራቸው በውል ያልተጠቀሰ ሰዎች ሰሞኑን መታሰራቸውን ለአሜሪካ ድምጽ ያረጋገጡት የደቡብ ክልል ፖሊስ ኮሚሽነር አለማዩ ማሙ ናቸው። የተለያየ ብሔር ብሔረሰቦች አሉ። ውሳኔያቸውም ደግሞ ለሁለት በመሆን መሆን የፈትነው ነገር በአብላጫ በምክር ቤት የተወሰነ ውሳኔ እንዳለ ሆኖ ግን በየወረዳ ምክር ቤቶቻቸው ላይ የተወሰነ ውሳኔ አለ። ስለዚህ የዞኑ አመራር ሁሉንም አካባቢ በአግባቡ መምራት ያልቻለበት ሁኔታና አካባቢ ላይ ጽንፈኞች ያልሆነ ወሬ እየነዙ የምሥራቅ ጉራጌ፣ የምዕራብ ጉራጌ በሚል ክፍፍል እየፈጠሩ በውስጣቸው ያለውን አንድ አብሮ የሚኖረውን ብሄር፣ የቀቤና ብሄር፣ የማረቆ ሌላም እንደዚህ በብሄሮች መካከል ልዩነት እየፈጠሩ ግጭት የሚቀሰቀሱ አካላት አለ። ስለዚህ ያን ከመቆጣጠር አንጻር ሰው ራሱን ዴሞክራሲያዊ ጥያቄ በአግባቡ በስርዓት መጠየቅ፣ መነጋገር፣ መወያየት፣ መወሰን መፍቶ ነው። ግን እነዚህ ተከትሮ ህዝቦችን ለማጋጨት ስራ የሚሰሩ አካላት አሉና በዚህ ምክንያት ነው የተለያዩ የስራ ኃላፊዎችም ጭምር በስሬ ዋሉ አሉ። ምርመራ እየጣራባቸው ነው ያለው። አሁን በአካባቢ የተለየ የጸጥታ ችግር የለም። የወልቂጤ ከተማ ነዋሪ የሆኑት አቶ አንድ አምላክ ብረዳ ደግሞ ወንድማቸው እንደታሰረባቸው ተናግሯል። ትፈለጋለት ነ ትፈለጋለች ለስብሰባ ተብሎ ያን ቀን በተጣለኮ በዚህ መረቀ ዞኑ ጠራቸው አዳራሽ የሚያዳቸው አይሪሽ ይባላለ እዛ ጠራቸው ሰብሰቦች አናቸው በንግድ ስራ ይተዳደር ነበር ያሉት ወንድማቸው ቅዳሜም ለስብሰባ ተብሎ ተጠርቶ መታሰሩን ያስረዱት፣ እንደ እንደማን ዞሪ የህዝብ ድምፅ አሰምተዋል። ከሌላ ምንም ፖለቲካና የሚገናኝ ነገር የለም። ቅዳሜ ስብሰባ ብሎ ጠሯቸው፣ በዛ አስገባቸው። በወቅተ ጉዴ ልናገሉ ጠሯቸው፣ በዛ አስገባቸው። በአሁኑ ሰዓት በዞኑ ሰላማዊ እንቅስቃሴ እየተደረገ ነው ያሉት የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ተጠርጥረው የተያዙ ሰዎች ወደማይታወቅ ቦታ ተወስዷል የተባለውን ማስተባብሏል። በግልጽ በወልቅተ ከተማ በህጋዊ ሁኔታ በቁጥጥር ስር የዋሉ እንጂ የተወሰዱበት ቦታ ሌላ የትም ሊወሰዱ አይደሉም። ያው እዛ ህብረተሰብ ውስጥ ያሉ ናቸው። የተጠረጠሩበትንም ጥፋት የፈጸሙት እዛ ህብረተሰቡ ውስጥ ነው። የተያዙትም እዛው ነው። የትም የሚወሰዱበት ቦታ የለም። ወልቅተ ከተማ ናቸው፣ ህጋዊ ማቆያ ቦታ ናቸው እንጂ ከዚህ ውጭ ሌላ የተለየ ቦታ የተወሰዱበት ነገር የለም። ምናልባት ነገር ለማጋነን ካልተፈለገ በስተቀር በደቡብ ክልል የሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች በጋራ አንድ ክልል ለመስረት ለኢትዮጵያ ፌዴሬሽን ምክር ቤት ያቀረቡት ጥያቄ ተቀባይነት ያገኘው ባለፈው ሳምንት ነበር። በሌላ በኩል ደግሞ ተቀራራቢ ዞኖች በአንድነት እንዲደራጁ መንግስት ያቀረበውን ሀሳብ ያልተቀበለው የጉራጌ ዞንን ጨምሮ በደቡብ ክልል ስር የሚገኙ ቀሪ አምስት ዞኖችና አንድ ልዩ ወረዳ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል አንድ ክልል ሆነው እንዲቀጥሉ የፌዴሬሽን ምክር ቤት ወስኗል። የክልሉ ኮማንድ ፖስት ባለፈው ሳምንት በዞኑ ሰላማዊ ሰልፎችና ህዝባዊ ስብሰባዎችን ማድረግን ጨምሮ የተለያዩ ገደቦችን የጣለ ሲሆን የጉራጌ ዞን ከነሐሴ 12/2014 ዓ.ም ጀምሮ በኮማንድ ፖስት እንዲቆይ መወሰኑም ይታወሳል። ሰሞኑን በጉራጌ ዞን በፀጥታ ኃይሎች ታስሩ ከተባሉ ወጣቶች በተጨማሪም የዞኑ የብልጽግና ፓርቲ የፖለቲካና የርዕዮተ ዓለም ዘርፍ ኃላፊም፣ የፋይናንስ መምሪያ ኃላፊም፣ የኢንዱስትሪያል ኮሌጅ ምክትል ዲን የዞኑ የጸጥታ መምሪያ ኃላፊና የዞኑ የጤና መምሪያ ኃላፊ በቁጥጥር ስር መዋላቸውን ምንጮች አስረድተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ የራዲዮ በቴሌቪዥን አገልግሎት ነው እየተከታተላችሁ ያላችሁት። የሰማችሁት የዕለቱን ቀዳሚ አብይ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን አስከትለን የምናመራው ወደ ጋምቤላ ክልል ነው። በጋምቤላ ክልል በስድስት ወረዳዎች ውስጥ ትላንትናና ከትላንቱ ወዲያ በደረሰው የጎርፍ አደጋ ከ11 ሺህ በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸውን የክልሉ መንግስት አስታውቋል። ከዚሁ ጋራ በተያያዘ የኢትዮጵያ ሜትሮሎጂ ኢንስቲትዩት መደበኛና ከመደበኛ በላይ የሆነ ዝናብ እየተስተዋለ መሆኑን በመግለጽ የጎርፍ መከሰትና መሬት መንሸራተት ሁኔታዎች ስለሚኖሩ ሕብረተሰቡ ጥንቃቄዎችን እንዲያደርግ አሳስቧል። ናኮር መልካ ዝርዝራለሁ። የጋምቤላ አደጋ ስጋት አመራር አገልግሎት ኃላፊ አቶ ጋት ቤልሙን በክልሉ ስድስት ወረዳዎች ውስጥ ከትናንት በስቲያና ትናንት የጎርፍ አደጋ ባደረሰው ጉዳት ቁጥራቸው ያልታወቀ እንስሳትና ከፍተኛ ንብረት ላይ ጉዳት ደርሰዋል ብለዋል። በሰው ህይወት ላይ የደረሰ ጉዳት ግን አለመኖሩን ገልጸዋል። የአደጋው መንስኤ ከፍተኛ መጠን ያለው ዝናብ መሆኑን የገለጹት ኃላፊው ስለተፈናቀሉ ሰዎች ሁኔታም አብራርተዋል። የተወሰነ ቦታ ከዚህ በፊት ጎርፍ ሲያስቸግሩ ነበረው። በሌላ በኩል ዋይ የማይደርስበት ቦታ ዘንድሮ ጎርፍ ደርሷል። ግን ዘንድሮ ለይየት የሆነ ጎርፍ ስለሆነ ነው እንጂ ህዝቡ እያፈናቀለ ያለው። ትላንትና ወዲያ ያው አራት ወረዳዎች ናቸው ህዝቦች የተፈናቀሉት። ማታ ደግሞ ከትላንትና ቅሳት ወደ ዛሬ እንደገና ተጨማሪ ሁለት ወረዳ እንትን አድርጓል። ወደ ስድስት ወረዳ ነው የተፈናቀለ ያለው። የህዝብ አኗኗር ወንዝ ዳር ስለሆነ ከወንዝ ዳር ተፈናቅሏል። ስንት እንደሆነ ረፖርቱ እየጠበቅን ነው ያለው። እስካሁን በቁጥር የተለየበት ሁኔታ አለ። የምቱት ረፖርት አሁን ወደ አስራ አንድ ሺ ሁለት መቶ አምሳሪያት እጆኝ ናቸው የተፈናቀሉት። በመንግስት በኩል ተፈናቃዮች ሳይጎዱ ጎርፍ ከተከሰተባቸው አካባቢዎች ወደ ሌሎች ቦታ መወሰዳቸውን በመጥቀስ ተፈናቃዮቹን ለመርዳት እየተደረገ ስላለው ጥረትም ገልጸዋል። ትልቁ ስራ መንግስት እየሰራ ያለው እነዚህ ህዝቦቹ ከውሃ ቦታ ወደ ደረጋማ ለማዛወር ነው። ትልቁ ስራ እየሰራ ያለው መንግስት የራሱ ዝግጅት እያደረገ ነው። በሌላ በኩል ያው መንግስትና መንግስታዊ ያልሆነ ድርጅቶች የጋራ እችል ባለፎ ስላረግ ነው ወይቅዱ መሰረት የዛሬ ኢመርጀንስ ፎራም ተቀርጥን ውይይት እንድናደርግ ነው። አቶ ጋትቤል ጎርፉ ከመከሰቱ በፊት የቅድመ ጥንቃቄ መልእክቶች ሲተላለፉ መቆየታቸውን በመግለጽ ዘንድሮ የነበረው ከፍተኛ መጠን ያለው ዝናብ የፈጠረው ጎርፍ መሆኑን ጨምረው ገልጸዋል። ከዚህ ጋር በተያያዘ የኢትዮጵያ ሜትሮሎጂ ኢንስቲትዩት መደበኛና ከመደበኛ በላይ የሆነ ዝናብ እየተስተዋለ መሆኑንና መሬት ውስጥ በቂ እርጥበት በመኖሩ የዝናብ ውሃው ጎርፍ የመፍጠሩ ሁኔታ ከፍተኛ መሆኑን አስታውቋል። በኢንስቲትዩቱ የአየር ጠባይና አየር ሁኔታ ትንባያ ባለሙያ አቶ ታምሩ ከበደ ሰሞኑን ጋምቤላን ጨምሮ በተለያዩ የአገሪቱ አካባቢዎች ስለሚታየው የዝናብ ሁኔታ እና ይህንንም ተከትሎ ስለሚከሰተው የተፈጥሮ አደጋ ገልጸዋል። በመደበኛ ሁኔታ እንግዲህ የዚህ የሐምሌና ነሐሴ ዝናብን ስንመለከት ያለማቋረጥ ለረጅም ሰዓታት ዝናብ የሚዘንብበት ሁኔታ ነው ያለው። ከዚህም ባሻገር በፀሐይ ኃይል በመነሳት ወይንም ደግሞ የፀሐይ ኃይል መነሻ በማድረግ ከሚፈጥሩ ደመናዎች ብዙም በረዶ የቀላቀለ ነጎድጓዳማ ዝናብም የሚፈጠርበት ሁኔታ ነው ያለው። እንግዲህ ረዘም ያለውን የክረምት ወራቶች አሳልፈናል። ይህ ረዘም ያለው የክረምት ወራቶች እንግዲህ ብዙ ቦታዎች መሬቱ ውሃ እንዲጠግብ አስተዋጽኦ ያደረገበት ሁኔታ ነው ያለው፣ ወደ ጎርፍነት የሚቀየርበት ሁኔታ ነው የሚኖረው እና ስለዚህ በሐምሌና በነሐሴ የሚኖረው አፈሩ ውሃ የመሸከም አቅሙ በጣም አነስተኛ ስለሚሆን አብዛኛውን ጊዜ የጎርስ መከሰት እንደዚሁም የመሬት መንሸራተት ሁኔታዎች ይከሰታሉ ማለት ነው። ባለፉት ጥቂት ቀናትን እንደዚህ ያየናቸው ሁኔታዎች ነበሩ። በአዲስ አበባ አካባቢ፣ በጋምቤላን እንዳልከው እንደገና አፋርን፣ እነዚህ የሎጊያ ወንዝ ከመሙላት ጋር በተያያዘ ብዙ ንብረት የወደመበት እንደዚሁም የሰው ሕይወትን የጠፋበት ሁኔታ አስተውለናል። እንግዲህ ቀደም ባሉት ቀናትን አማራ አካባቢ ባህርዳር ዙሪያ አካባቢዎች እንደዚሁም ጎንደር አካባቢዎች የተለያዩ ክስተቶች ተከስቷል። እንደዚሁም ዘንድሮ ካለፉት አመታት ለየት የሚያደርገው እዛ አካባቢ በጣም ከፍተኛ ዝናብ በተለይ ደግሞ ካለፉት ሰላሳ አመታት አንፃር ሲገመገም ዘንድሮ በጣም ከባባድ ዝናብ በሀያ አራት ሰዓት ውስጥ እስከ መቶ አስራ ሰባት ሚሊሜትር እንደዚሁ ምዕራብ ኦሮሚያ አካባቢዎችም እንደዚሁ በሀያ አራት ሰዓት ውስጥ መቶ ሰላሳ አምስት ሚሊሜትር የሚደርስ ዝናብ የተመዘገበበት ሁኔታ አስተውለናል ማለት ነው። የአየር ጠባይና አየር ሁኔታ ትንባያ ባለሙያው አቶ ታምሩ በኢንስቲትዩቱ ቅድመ ትንባዮች እየተሰጡ መቆየታቸውን በመግለጽ ከፍተኛ መጠን ያለው ዝናብ በቀጣይነትም እንደሚኖር ገልጸዋል። የክረምት ዝናብ ተጠቃሚ አካባቢዎች ላይ ክረምቱ ከሞላ ጎደል እንደ እንደሚቀጥል እነዚህ በፀሐይል በመታገስ ከሚፈጠሩ ደመናዎችም ነጎድጓድ አዘል ዝናብ እነዚሁ በረዶ የቀላቀለ ዝናብም ሊኖር ይችላል ማለት ነው። ይህ ሁኔታ አሉታዊም ገጽታ አልነበረው። እንደዚህም ደግሞ አዎንታዊ ገጽታ ነበረው። አሉታዊ ገጽታ ስንል እንግዲህ ተጽዕኖ በአካባቢ ነዋሪዎች ላይ ያሳደረውን ኢምፓክት ከዘመች ውስጥ በማስገባት ነው ማለት ነው። በረዶ የቀላቀለውም ዝናብ ተፈጥሮ ነበረ፣ እንደዚህም ነጎድጓዳ ዘንድ ዝናብ ወንዞች ሞልቶ እንደዚህ በንብረት እና በሰው ሕይወት ላይም እንደዚህ ጉዳት የደረሰበትን ሁኔታ ተመልክተናል። አዎንታዊ ገጽታውንም በምናይበት ጊዜ በተፈጥሮ የሚኖር የውሃ ብዙ ኩሬዎች አሉ፣ እንደዚሁም በሰው ሰራሽ የተፈጠሩ ኩሬዎች ሌሎችም አሉ። እነዛን ለማጎልበት እንግዲህ የነበረው ዝናብ አስተዋጽኦ ከፍተኛ ነበረ ማለት ነው። በተጨማሪም ግድቦቻችንም ለመሙላት ትልቁን ድርሻ የወሰደበት የዚህ ክረምት የከፍተኛ ዝናብ እንደነበረ ከነበሩ ግምገማችን መረዳት ይችለናል ማለት ነው። ሊወሰዱ ስለሚገቡ ቅድመ ጥንቃቄዎችም እንዲሁ አብራርተዋል። በተለይ በወንዝ ዳርቻዎች የሚኖሩ በተዳፋት እና በገደላማ አካባቢ የሚኖሩ የማህበረሰብ ክፍሎች እነዚህ ሁኔታዎች ማለት በፀሐይ ኃይል ሀይል ታግዞ ከሚፈጠሩ ደመናዎች የሚኖረው ከባባድ ዝናብ ኢንቴንሲቲ በጣም ከፍተኛ ስለሚሆን ወይም ይሄ ኮንቬክቲቭ ክላውድ እና ኮንቬክቲቭ ሬን በሚፈጠርበት ጊዜ በአንድ ጊዜ ብዙ ዝናብ የሚዘንብበት ሁኔታ ስለሚኖር ለቅጽበታዊ ጎርፍ መንስኤ ሊሆን ስለሚችል እነዚህ የማህበረሰብ ክፍሎች አስፈላጊ ጥንቃቄ ማድረግ አለባቸው። ከዚህም ባሻገር እንግዲህ አርሶ አደሩም ይሁን የሚመለከተው ክፍል ውሃ ላይ ማሳ እንዳይተኛ ወይንም ደግሞ የወተር ሎጊንግ ብለን የምንጠራው በእንግሊዝኛ ኖር ቦይ በማውጣት በየዕለቱ ማሳቸውን መከታተል እንዳለባቸው ነው የምንመክረው። ባለሙያው ከነሐሴ መጨረሻ ጀምሮ ክረምቱ ከሰሜን ምስራቅ የአገሪቱ አካባቢዎች መውጣት እንደሚጀምር ጠቅሰው፣ በመካከለኛው በምዕራብና ደቡብ ምዕራብ ላይ ይቀጥላል ሲሉ፣ በተለይ የአባይና አዋሽ ተፋሰሶችን ጨምሮ በሌሎችም የላይኛውና ታችኛው ተፋሰሶች አካባቢ የሚኖሩ የሕብረተሰብ ክፍሎች ጥንቃቄ ማድረግ አለባቸው ሲሉ አክለው አሳስበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። አሁን ደግሞ በተከታዩ ዘገባችን የሀገራዊ ምክክር ኮሚሽኑን የተመለከተ ዘገባ ይሆናል። ኮሚሽኑ አባላቱን አሰባስቦ ወደ ትግራይ ክልል ለመላክ ማቀዱን አስታውቋል። ሀገራዊ ምክክር ኮሚሽኑ ሁሉንም አካባቢዎች አካባቢዎችና የህብረተሰብ ክፍሎችም ለማካተት በሚያደርገው ጥረት ግጭት የተከሰተባቸውን የጦርነት አካባቢዎችንም ለማዳረስ ማቀዱን የኮሚሽኑ አባል ዶክተር ዮናስ አዳዬ ለአሜሪካ ድምጽ ገልጸዋል። ዶክተር ዮናስ ይህንን ያሉት ዛሬ የኢትዮጵያ ሲቪል ማህበራትና የፖለቲካ ፓርቲዎች በሀገራዊ ምክክሩ ሂደት ላይ የሚኖራቸውን ሚና በተመለከተ በተወያዩበት ወቅት የአሜሪካ ድምጽ ዘጋቢ በስፍራው ተገኝቶ አነጋግሯቸዋል። በሰጡት ማብራሪያ ላይ ነው ይህንን የጠቀሱት። የኢትዮጵያ ሲቪል ማህበረሰብ ድርጅቶች እና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤቶች የኮሚሽኑን ዓላማም ከግብ ለማድረስ በትብብር እንደሚሰሩ ገልጸዋል። ኬኔዲ አባተ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል። በወቅታዊ ሀገራዊ ጉዳዮች ላይ በጋራ ለመስራት ባለፈው ሰኔ ወር ላይ የመግባቢያ ሰነድ የተፈራረሙት የኢትዮጵያ ሲቪል ማህበረሰብ ድርጅቶችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤቶች አባላትና ተወካዮቻቸው ዛሬ በጋራ ባዘጋጁት መድረክ የመጀመሪያ ውይይታቸውን አድርገዋል። በኢትዮጵያውያን መካከል ያሉ ስር የሰደዱ ልዩነቶችን በምክክር ለመፍታት የታቀደው ሀገራዊ የምክክር ሂደትና በሂደቱ ሁለቱ አካላት ሊጫወቱት የሚችሉት ሚና የውይይታቸው አጀንዳ ነው። አቶ ኢኖክ መለሰ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ናቸው። ሂስቶሪካሊ እንዲህ አይነት ተቀራርቦ የመስራት ነገር በተለይ በሲቪል ማህበረሰብ ድርጅቶችና በፖለቲካ ፓርቲዎች መካከል አልነበረም። እንግዲህ ይህን ስምምነት ከፈረምን በኋላ በርካታ የሆኑ የተስማማንባቸውን ጉዳዮች አንድ ስቴፕ ሄዶ በደንብ ማየት ተገቢ ሆኖ ተገኝቷል። የተለያዩ ምክክሮችን አድርገናል። እንግዲህ በፖለቲካ ፓርቲዎችም ይሁን በሲቪል ማህበረሰብ ድርጅቶች በየተናጠል የምናደርጋቸውና በተናጠል መመለስ ያለባቸው ነገሮች እንዳሉ ሆኖ እንደአጠቃላይ ግን አብሮ መስራቱ በጣም አስፈላጊ ሆኖ ተገኝተዋልና ይህንን የማጥራት ስራና ግልጽነት የመፍጠር ነገር ብዙ ስንመካከል ቆይተናል። አሁን እነዚ ምክክሮችን ነው እንግዲህ ወደ መሬት በማውረድ በሀገራዊ ምክክሩ ላይ በጋራ ልንሰራቸው የሚያቀድናቸውን ነገሮች ለባለድርሻ አካላትና እንዲሁም ለላለን ኮንስቲትዌንሲ ይፋ ያደረግንበት መድረክ ነው። የሲቪል ማህበራት በተናጠልና ከፖለቲካ ፓርቲዎች ጋር በጋራ በምክክር ሂደቱ የሚኖራቸውን ተሳትፎ በተመለከተ ከሀገራዊ ምክክሩ ኮሚሽነሮች ጋር ተደጋጋሚ ውይይቶችን ማድረጋቸውን የሚገለጹት አቶ ሄኖክ የጋራ ማዕቀፍ ለማዘጋጀት ስምምነት ላይ መደረሱንም አብራርተዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትም ከሲቪል ማህበራትና ከሀገራዊ ምክክር ኮሚሽኑ ጋር ተቀራርቦ በመስራት ላይ እንደሚገኝ የገለጹት የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ ምክር ቤቱ በኮሚሽኑ አባላት ገለልተኝነት ላይ ጥያቄዎች እንዳሉ እንዳሉት ጠቅሰው ሆኖም ግድፈቶችን እያሻሻሉ በጋራ መስራት እንደሚቻል ያምናሉ። ኮሚሽኑ ውስጥ ደግሞ ገለልተኛ ያልሆኑ አሉ። ግን ገለልተኝነታቸውን የምናረጋግጠው ስራውን ሲጀምሩ፣ መሬት ላይ ሲወርዱ ያንንም ደግሞ ለሀገራችን ስንል ነው። ይሄ ከውከስ አሁን ለብቻ ከጋራ ምክር ቤቱ አባላት ውስጥ የወጡት፣ ይህም አንድኛው ስትራቴጂ ነው ስቲል እንዲስተካከል ይፈልጋሉ። ከመጀመሪያው ጀምሮ ፕሮሰሱ ትክክል አልነበረም ብለው ነው የተነሱት። አዎ አልነበረም። የጋራ ምክር ቤቱም ጥያቄ ነበረ፣ ግን የሀገርህ ጉዳይ ነው። የኢትዮጵያን ጉዳይ ትክክል ስላልሆነ ማፍረስ ሳይሆን ትክክል ያልሆነውን አስተካክለን እንሄዳለን የሚል እምነት አለን። ለማስተካከል እየሰራን ነው። የተወሰኑ መስተካከያዎች ምንት መስተካከያዎች አሉ በዛ መልኩ ደግሞ እየቀጠለ ከሄደ መንግስትም ቁርጠኛ ከሆነ ኮሚሽነርስ ቁርጠኛ ከሆኑ ፖለቲካ ፓርቲዎችም ቁርጠኞች ናቸው። ላይክ አንድ ምሳሌ መተው ፈልጋለሁ። የደቡብ ሱዳን ወደ ጋራ ምክክሩ ስትገባ ኮ ሁሉም ፖለቲካ ፓርቲዎች ቦይኮት ነው ያደረጉት፣ አንድም አልነበረም ይሳተፍ። ነገር ግን ሂደቱ ተአማኒ ሆነና በኋላ ሁሉም ተመልሰዋል። ያንን ነው ምንፈልገው። በውይይቱ ላይ የተሳተፉትና ከሀገራዊ ምክክር ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳዬ ኮሚሽኑ ስራውን በገለልተኝነት እያከናወነ እንደሚገኝና በኮሚሽኑ ላይ እምነት እንደሌላቸው በመግለጽ የራሳቸውን ኮከስ ፈጥረው ከሚንቀሳቀሱ የፖለቲካ ፓርቲዎችም ጋር በመነጋገር ላይ መሆኑን ገልጸዋል። የፖለቲካ ፓርቲዎችና ሲቪክስ ማህበራት ዋና ባለድርሻዎቻችን ናቸው ምክንያቱም አብዛኛውን ህዝብ መወክሉ ናቸውና። የተለያዩ አመለካከቶችን የሚወክሉ ከአርባ በላይ ፓርቲዎች አሉ። ከነሱ መካከል ደግሞ በጣም ጥቂት በጣት የሚቆጠሩ አስር ወይም ዘጠኝ ስምንት የሚሆኑ እንደዚህ በአካሄዱ ላይ በኮሚሽኑ ላይ ሳይሆን በምርጫው አካሄዱ ላይ ቀደም ም ስል በነበረው አካሄድ እኛ አልተስማማንም፣ አልገባንም የሚሉ ያፈንግጡ አሉ። ከነሱም ጋር ደግሞ ቢሆን በግለሰብም ደረጃ በግሩፕም ደረጃ እየተገናኘ የተወያየ እንገኛለን። ምክንያቱም ሀገራዊ ምክክር ዋና ዓላማው ሰላምን በሰላማዊ መንገድ ማድረግን ባህል ማድረግ ነው። ሀገራዊ ምክክር ሁሉን አቀፍ ነው። ማንም ወደ ኋላ እንዳይቀር ነው። በግጭቱ ውስጥም ያለው ቀስ በቀስ የሚገናኙበትን በሽማግሌዎች አማካይነት፣ በኢንተርናሽናል ኮሚዩኒቲ ወይም ደግሞ በዓለም አቀፍ ማህበረሰብ አማካይነት በተለያዩ መንገዶች ማናቸውም ከውይይቱ እንዳይገለሉ በእኛ በኩል ዝግጁ ነን። መንግስትም፣ የውጭ መንግስታትም ጣልቃ የገባብን እስካሁን የለም፣ ወደፊትም አይገቡብንም ብለን እናስባለን። ሀገራዊ ምክክሩ በኢትዮጵያ አዲስ የፖለቲካ መሰረት እንደሚጥል ያላቸውን እምነት የገለጹት ዶክተር ዮናስ የኮሚሽኑ አባላት ወደ ትግራይ ክልል ለመጓዝ ማቀዳቸውንም ተናግረዋል። በእርግጠኝነት የምናገረው ምንድን ነው፣ አንድ አዲስ የፖለቲካ ባህል ያገኛል ብዬ አስባለሁ። ሁሉም በጋራ አንድ ላይ አዲስ የፖለቲካ መሰረት የሚጥሩበት ያ ሁኔታ ይፈጠራል ብዬ አስባለሁ፣ አምናለሁ። ያ ግን ሊሆን የሚችለው ሁላችንም ስንተባበር ነው። በተለይ ወጣቱ፣ በእናንተ እድሜ ያሉ አንድ በአንድ ሲያዩ የነበረ ውጊያን ነበረ፣ ጥላቻን ነበረ። ከእንግዲህ ወዲህ ግን መነጋገር ለካ ይቻላል የመነጋገር ባህል ማሳደግ ይቻላል ብለ ወጣቶቹ ማመን ያስፈልጋቸዋል። እና በወጣቶቹ ላይ እንደዚህ አመለካከት፣ ትምህርት፣ አመለካከት ለውጥ ይመጣል ብዬ አስባለሁ። ምክንያቱም በጣም ብዙዎቹ ፖዚቲቭ ሊንጌጅ አድርገው በየክፍል ሀገሩ ስንሄድ፣ እኛ ሁሉንም ክፍል ሀገር አዳርሰናል ከትግራይ በቃል፣ ትግራይ ደግሞ ለመሄድ እንደዚህ እንደ እግዚአብሔር ፈቃድ፣ እንደ ፈጣሪ ፈቃድ እያሰብን እንገኛለን። እና ሁላችንም እያንዳንዱ ኢትዮጵያዊ ህዝብ ለታላቁ ግድብ እንደተነሳ ከተነሳ፣ አዎ የሚያስበውን ያገኛል። ያውም አዲስ የፖለቲካ አመለካከት አዲስ የፖለቲካ ኃይል ከዚያም ሰላም፣ ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ እድገት። የቅድመ ዝግጅት ስራዎቹን አጠናቆ በዝግጅት ምዕራፍ ላይ የሚገኘው የሀገራዊ ምክክር ኮሚሽኑ በዚህኛው ምዕራፍ ከተለያዩ ባለድርሻ አካላት ጋር በመወያየት ላይ እንደሚገኝ ለማወቅ ተችሏል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። በአፍሪካ ቀንድና በሳህል ምግብና፣ ንጹህ መጠጥ እና አስቸኳይ እርዳታ ካላገኙ ሕጻናት ለሞት ይዳረጋሉ ሲል የተባበሩት መንግስታት ድርጅት የሕጻናት መርጃ ድርጅት ዩኒሴፍ አስታወቀ። የድርጅቱ በአፍሪካ ቀንድ አካባቢውን ያጠቃው እጅግ የበረታ የጠና ረሃብና ቸነፈር ከውሃ ወለድ በሽታዎች ጋር ተዳምሮ ላሰቃቂ እልቂት ሊዳርጋቸው ይችላል ሲልም አስጠንቅቋል። በኢትዮጵያ በኬንያና በሶማሊያ በድርቅ የተጠቁ አካባቢዎች ያሉ አስተማማኝ የንጹህ ውሃ አቅርቦት የሌላቸው ሰዎች ቁጥር በአምስት ወራት ጊዜ ውስጥ ከዘጠኝ ነጥብ አምስት ሚሊዮን ወደ አስራ ስድስት ነጥብ ሁለት ሚሊዮን ማደጉንም አስታውቋል። የአፍሪካ ቀንድና በሳህል ህጻናትን ለከፋ አደጋ ያጋለጠውን ድርቅና ረሃብ አስመልክቶ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ያወጣውን ዘገባ መግለጫ ተንተርሶ የተጠናቀረውን የሮይተርስ ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። በኢትዮጵያ በኬንያና በሶማሊያ እየተባባሰ በመጣው ድርቅ ሳቢያ ቀድሞውንም ከፍተኛ እጥረት የነበረበት የንጹህ ውሃ አቅርቦት ካለፈው የካቲት ወር ወዲህ ብቻ ነው የተጋላጮች ቁጥር በጥፍ በሚለካ መጠን ያደገው። ህጻናቱና ቤተሰቦቻቸው እንደ ኮሌራና ተቅማጥ ለመሳሰሉ ውሃ ወለድ በሽታዎች የመጋለጥ እድላቸውም ያንኑ ያህል አይሏል። የዓለሙ ህጻናት ድርጅት ዘገባ እንዳመለከተው በሰሃል አገሮች ያለውም ሁኔታ በአፍሪካ ቀንድ ከታየው ጋር ተመሳሳይነት አለው። በቡርኪና ፋሶ፣ ቻድ፣ ማሊ፣ ኒጀርና ናይጄሪያ ድርቅ፣ ግጭትና የጸጥታ እጦት ችግሮች ተደራርበው የንጹሕ ውሃ አቅርቦቱን ችግር እያባባሱት ይገኛሉ። ቁጥራቸው 40 ሚሊዮን የሚደርሱ ሕፃናት ከከፍተኛ እጅግ ከፍተኛ እስከሚሰኝ ደረጃ የንጹህ ውሃ እጥረት ለሚያስከትላቸው ተደራራቢ ችግሮች ተጋላጭ ሆነዋል። የዓለም ጤና ድርጅት የቅርብ ጊዜ መረጃ እንዳመለከተውም በንጹሕ ውሃ እጥረትና የንጽሕና መጓደልን ተከትሎ በሚመጡ በሽታዎች ሳቢያ በሳህል አገሮች ውስጥ ለእልፈት የሚዳረጉት ሕፃናት ቁጥር በየትኛውም የዓለም ክፍል ከሚታየው አሃዝ በእጅጉ የበዛ ነው። በአፍሪካ ቀንድ አንዳንድ አካባቢዎች ሰዎች ውሃ የሚያገኙት በውሃ ሽያጭ የተሰማሩ ግለሰቦች በጭነት ተሽከርካሪዎችና በአህያ በሚጎተቱ ጋሪዎች አጓጉዘው ወደየ አካባቢዎቹ በሚያደርሱት አገልግሎት የተገደበ ነው። በድርቁ ክፉኛ በተጠቁ አካባቢዎች የሚኖሩ አያሌ ቤተሰቦችም ውሃ አቅማቸው በሚችለው ዋጋ የማያገኙት አቅርቦት ከሆነ ውሎ አድሯል። ለምሳሌም ያህል በኬንያ 23 አውራጃዎች የውሃ ዋጋ በከፍተኛ ደረጃ ጨምረዋል። እንደ አውሮፓውያን የዘመን አቆጣጠር ከጥር 2021 ጋር ሲነጻጸር በማንዴራ በ400 እጥፍ፣ በጋሪሳ ደግሞ በ260 እጥፍ ጨምረዋል። የዩኒሴፍ ገለጣ በኢትዮጵያና በሶማሊያ ያለውን ሁኔታ አስመልክቶ ይፋ ባደረገው አሃዝ መሠረት ድርቁ ከጀመረበት ጥቅምት 2021 ዓ ም ውሃ ለመግዛት ይከፈል ከነበረው ጋር ሲነጻጸር ለምሳሌ ያህል በኦሮሚያ ክልል በእጥፍ ሲጨምር በሶማሊያ ደግሞ ካለፈው የጥር ወር ጋር ሲነጻጸር በደቡብ ሙድጅ በአማካኝ የውሃ ዋጋ በ85 በመቶ በቡርካሃባና ሲልበርዴ ደግሞ 55 እና 70 በመቶ ጭማሪ አሳይቷል። እስካሁን ባለው ሁኔታም በሁለቱ የሶማሊያ ክልሎች ቁጥራቸው ከ2.8 ሚሊዮን በላይ የሚደርሱ ህጻናት በከፍተኛ የተመጣጠነ ምግብ እጦት እየተሰቃዩ እንደሚገኙ የጠቆመው ዘገባ ይህም ማለት በቂ ምግብ ከሚያገኙ የእድሜ ኩዮቻቸው ጋር ሲነጻጸር በውሃ ወለድ በሽታዎች የመሞት እድላቸው በ11 እጥፍ ማደጉን አስረድቷል። በሶማሊያ በአብዛኞቹ በድርቅ የተጠቁ ወረዳዎች ውስጥ አጣዳፊ ተቅማጥና ኮሌራ መከሰቱን ባለፈው ጥርና ሰኔ ወር መካከል ባለው ጊዜ ብቻ ቁጥራቸው 8200 የሚደርስ ሰዎች ለበሽታዎቹ መጋለጣቸውን እናም ይህ አሃዝ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ ማደጉን ዘገባው ጨምሮ አመልክቷል። ከተጎዱት ውስጥ ሁለት ሶስተኛ የሚሆኑትም ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናት መሆናቸው ተመልክቷል። እንደ አውሮፓውያን የዘመን አቆጣጠር ከሰኔ 2021 እስከ ሰኔ 2022 ባለው ጊዜ ውስጥ ዩኒሴፍ እና አጋሮቹ በኢትዮጵያ በድርቅ ክፉኛ በተጠቁት የአፋር፣ የሶማሊያ ደቡብ ሕዝቦችና የኦሮሚያ ክልሎች ቁጥራቸው ከአንድ ነጥብ ሁለት ሚሊዮን በላይ የሚሆን ለጠቅማጥና ውሃ ወለድ በሽታዎች የተጋለጡ ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናትን አክመዋል። ወደ ኬንያም ስንሻገር ሁኔታው ያንኑ ያህል የበረታ ነው። ከ90 በመቶ በላይ የሚሆኑት እንደ ምንጭ ኩሬና ክፍት ጉድጓዶችን የመሳሰሉ በድርቅ በተጠቁት አካባቢዎች ሰዎች ይጠቀሙባቸው የነበሩ የውሃ ምንጮች ተሟጠዋል አሊያም ሙሉ በሙሉ ደርቀዋል። ይህም ቀደም ብሎ ድርቁ ካስከተለው ችግር በተጨማሪ በወረርሽኝ መልክ ለሚከሰቱ ሌሎች በሽታዎች ስጋት ደቅነዋል። በሰሐል አገሮችም ያለው የውሃ መጠን ባለፉት 20 ዓመታት ውስጥ ብቻ ከ40 በመቶ በላይ ሲቀንስ የአየር ንብረት ለውጥና ግጭቶችን የመሳሰሉ ሌሎች ውስብስብ ምክንያቶች ሳቢያም በሚሊዮን የሚቆጠሩ ሕፃናትና ቤተሰቦቻቸውን ለተለያዩ ውሃ ወለድ በሽታዎች ተጋላጭ አድርጓል። በምዕራብና መካከለኛው አፍሪካ ባለፈው ዓመት የተከሰተው አስከፊ የኮሌራ ወረርሽኝ በማዕከላዊ ሳህል 5610 ሰዎች ለወረርሽኝ የተጋለጡበትና 17 ሰዎች ለሕልፈት የተዳረጉበትን ጨምሮ ባለፉት 6 ዓመታት ውስጥ በቀጠናው ከታየውም የከፋ መሆኑ ተዘግቧል። በዘገባውም መሠረት በአሁኑ ወቅት ዩኒሴፍ በአፍሪካ ቀንድና በሳህል አካባቢ ለሚገኙ ለአሳሳቢ አደጋ የተጋለጡ ሕፃናትና ቤተሰቦቻቸው የሕይወት አድን እርዳታና የአየር ንብረት ለውጡን መቋቋም የሚችሉ የንጹ ውሃ፣ የአካባቢ ጽዳትና የግል ንጽህና አገልግሎት ተደራሽነትን የሚያሻሽሉ አገልግሎቶችን እያቀረበ ይገኛል። አስተማማኝ ምንጭ ሊሆን የሚችሉ የውሃ ጉድጓዶች ቁፋሮና የፀሐይ ኃይልን በኃይል ምንጭነት መጠቀም የሚያስችሉ ዘዴዎች አቅርቦት፣ የተመጣጠነ ምግብ እጥረት ያለባቸውን ሕፃናት መለየት እና ማከም እንዲሁም የበሽታ መከላከያ አገልግሎቶችን ማጠናከር ጨምሮ ዘርፈ ብዙ አገልግሎቶችንም እየሰጠ ይገኛል። ሆኖም ዩኒሴፍ ድርቁ ክፉኛ ባጠቃቸው የአፍሪካ ቀንድ አገሮች ያሉ ቤተሰቦች ችግሩን ለረዥም ጊዜ መቋቋም አቅማቸውን ለማሻሻልና ለሚቀጥሉት ዓመታትም ድርቅ የሚያስከትለውን አውዳሚ ጉዳት ለማስቆም ለሚያደርገው ጥረት ከሚያስፈልገው ገንዘብ በአሁኑ ወቅት ሦስት በመቶ ያህል ብቻ እንደቀረው አመልክቷል። ከዚህም ውስጥ ለውሃ የአካባቢ ጽዳትና የግል ንጽህና እንዲሁም የአየር ንብረት ለውጥን ለመቋቋም ለሚደረጉ ስራዎች የሚውል ምንም አይነት ገንዘብ እንዳልደረሰው ይፋ ያደረገው የዓለሙ የህፃናት ምርጃ ድርጅት ለማዕከላዊ ሳህል ክልል የውሃ የአካባቢ ንጽህና ና የግል ንጽህና አጠባበቅ ፕሮግራሞችን በመጠቀም ተጋላጭ የሆኑ ህፃናትና ቤተሰቦቻቸውን ፍላጎት ለማሟላት ለቀረበው ጥሪም የተገኘው ከተጠየቀው የሀያ ሁለት በመቶ ያህሉ ብቻ መሆኑን አረጋግጧል። ኦልሞስቲ፣ ወደ ኬንያ እንውሰዳችሁ። በጠባብ የድምፅ ብልጫ የተሸነፉት የፕሬዚዳንታዊ ምርጫ ውጤቱን ተቃውመው ለጠቅላይ ፍርድ ቤት አቤቱታ ያስገቡት ራይላ ኦዲንጋ ለኬንያ የዴሞክራሲ የሞት የሽረት ጉዳይ ነው ሲሉ ገልጸውታል። የናይሮቢ የሚገኘው ዘጋቢያችን መሐመድ ዩሱፍ ያጠናቀረው ዘገባ ነው። ቆንጅታየ ታቀርበዋለች። ራይላ ኦዲንጋ በቅርቡ በተካሄደው ፕሬዝደንታዊ ምርጫ ዊሊያም ሩቶ ማሸነፋቸውን የሚያሳየውን የድምፅ ውጤት ጠቅላይ ፍርድ ቤቱ ውድቅ እንዲያደርግ አቤት ብለዋል። ኦዲንጋ የፖለቲካ ፓርቲ ቅንጅታቸው ደጋፊዎችና፣ በሺዎች የተቆጠሩ ሰነዶችን የያዙ ጠበቆቻቸውን አስከትለው ማዕከላዊ ናይሮቢ በሚገኘው ጠቅላይ ፍርድ ቤት ነው አቤቱታቸውን ያስገቡት። እንደ ወጡም ለጋዜጠኞች በሰጡት ቃል የምርጫ ስርዓቱ ተአማኒነቱን እንዲያጣ ተደርጓል ብለዋል። Kenyans and all those who followed our campaign. ሙስናን ታግለን ማሸነፍ የአንዲት ኬንያ ቅንጅት ፓርቲ አዚሚዮላ ኡሞጃ ዘመቻና አጀንዳ እንደነበር ኬንያውያንና ዘመቻችንን የተከታተሉ ሁሉ ያስታውሳሉ። ባለፈው ሳምንት ይፋ የተደረገው የፕሬዝደንታዊ ምርጫ ውጤት የሚያሳየው በዲሞክራሲና መልካም አስተዳደር ኃይሎችና የመንግስት ስልጣንና ይቺን አገር ለመቆጣጠርም ምንም ነገር ከማድረግ በማይመለስ የሙሰኞች ቡድን መካከል ትግሉ መቀጠሉን ነው። የምርጫ ኮሚሽኑ ይፋ ያደረገው የፕሬዝደንታዊ ምርጫ ውጤት ዊሊያም ሩቶ 7.1 ሚሊዮን፣ ኦዲንጋ 6.7 ሚሊዮን ድምፅ እንዳገኙ ነው የሚያሳየው። የራይላ ኦዲንጋ ጠበቆች ምርጫው መጭበርበሩን የሚያመለክቱ ያሏቸውን ሰነዶች ለፍርድ ቤቱ አቅርበዋል። ከራይላ ኦዲንጋ ጠበቆች አንዱ ጄምስ ኦሬንጎ በመጪዎቹ ቀናት ከቤቱታችን ጥሩ ውጤት እንደምናገኝ እተማመናለሁ ብለዋል። እኔ በብዙ አቤቱታዎች ተሳትፌ ያለሁ ይሄኛው ግን የሚያስገርም መሆኑን እነግራቸዋለሁ። ብዙ ማስረጃዎች አሉን። ስለዚህም ራይላ አሞሎ ኦዲንጋን የሚደግፍ ውሳኔ ይሰጣል። ኦዲንጋ የምርጫ ኮሚሽኑ ጥፋቶችና ትክክለኛ ያልሆኑ አሰራሮችን ፈጽሟል ሲሉ ወንጅለዋል። ሙሰኞቹ ቡድኖች የምርጫ ስርዓቱን ለማሰናከል ለአስመራጩ ባለሥልጣናት ጉቦ ለመስጠት ዝግጁ ናቸው። ለሥልጣንና የህዝቡን ሀብት እየዘረፉ ባልተገባ መንገድ ለመክበር ሲሉ የጸጥታ ኃይሉ አይቶ እንዳላየ እንዲሆን ለማድረግና ሰው ለመግደልም ጭምር የተዘጋጁ ናቸው። የምርጫ አስፈጻሚው ኮሚሽንና ተመራጩ ፕሬዚደንት ዊሊያም ሩቶ ለቀረቡባቸው ክሶች መልስ ለመስጠት የአራት ቀን ጊዜ አላቸው። የምርጫ ኮሚሽኑ ሊቀመንበር ምርጫውን ህጉን ተከትለን አስፈጽመናል ማለታቸው ሲታወስ፣ ሩቶ በበኩላቸው ለተመራጭ ፕሬዝደንትነት ያበቃቸው የድምፅ ውጤት እንዲከበር እሟገታለሁ ሲሉ ባለፈው ሳምንት አስታውቀዋል። ኦዲንጋ እንደ አውሮፓውያን አቆጣጠር በ2017 የተካሄደውን ፕሬዝደንታዊ ምርጫ ውጤት በመቃወም ያቀረቡትን አቤቱታ ጠቅላይ ፍርድ ቤቱ ተቀብሎላቸው የምርጫውን ውጤት በመሰረዝ አዲስ ምርጫ እንዲካሄድ ማዘዙ የሚታወስ ነው። ኦዲንጋ በድጋሚ ምርጫው እንዳልተወዳደሩና ኡሁሩ ኬንያታ ለሁለተኛ የስልጣን ዘመን እንዳሸነፉ አይዘነጋም። ጄምስ ኦሬንጎ ያኔም የኦዲንጋ ጠበቃ ነበሩ። በአሁኑ አቤቱታችን የምርጫውን ውጤት በማሰረዝ ብቻ ላንመለስ እንችላለን ብለዋል። We have got a cocktail of orders that we want from the court, uh, but... Uh... ፍርድ ቤቱ የተለያዩ ትዕዛዞችን እንዲሰጥ ነው የምንፈልገው። ምርጫው እንደገና ይካሄድ ብሎ ካዘዘ ልናካሄድ እንችላለን። ነገር ግን ፍርድ ቤቱ የድምፅ ውጤቶች በሚያሳዩት 34 ኤ እና 34 ቢ ቅጾች እንደገና ቆጠራ አካሂዶ ማን እንዳሸነፈ ሊወስን ይችላል። ሰባት አባላት ያሉትን ጠቅላይ ፍርድ ቤት የሚመሩት ባለፈው እንደ አውሮፓውያን አቆጣጠር ሀያ ሀያ አንድ ግንቦት ወር ላይ የተሾሙት የመጀመሪያዋ ሴት የጠቅላይ ፍርድ ቤቱ የመሃል ዳኛ ማርታ ኩሜ ናቸው። ጠቅላይ ፍርድ ቤቱ በራይላ ኦዲንጋ አቤቱታ ላይ ውሳኔውን በሁለት ሳምንት ጊዜ ውስጥ መስጠት ይኖርበታል። አሁን ደግሞ እስቲ እዚህ ዩናይትድ ስቴትስ ቆይታ እናደርግ። የጦር መሳሪያዎችን በአደባባይ ለመያዝ ፈቃድ እንዲኖር እያዝ የነበረውን የኒውዮርክ የጦር መሳሪያ ደህንነት ህግ የሻረው አወዛጋቢው የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔ ከወጣ ከአንድ ወር በኋላ አሁንም ውይይትና ክርክር ቀጥሏል። የቪጌኒ ማስሎቭ ዘገባ ነው። ደረጀ ደስታ እንደሚከተለው ያቀርበዋል። በዩናይትድ ስቴትስ ኒው ጀርሲ ክፍለ ግዛት ስለ ጦር መሳሪያዎች ስልጠና በሚሰጥበት ማስተማሪያ ውስጥ ለቲፍ ዲከርሰን እያሰለጠኑ ናቸው። ማሰልጠኛው ኒው ጀርሲ ፋየር አርምስ አካዳሚ ይባላል። አሁን የአደጋ መጠበቂያውን አላቁት። ቀዩ ነቁጥ ማለት ተኩስ ነው። የአደጋ ወይም የጥንቃቄ መጠበቂያው ክፍት ተደርጓል። አሁን ጠመንጃችን ከአደጋ የተጠበቀ ነው ማለት ነው አይደለም? በፍጹም ከአደጋ የተጠበቀ አይደለም። አንድ የሆነ ስህተት ቢገጥም የተጠበቀ ላይሆን ይችላል። ከጦር መሳሪያ ጋር በተያያዙ ስራዎች ላይ ለ27 ዓመታት የቆዩት ላቲፍ ዲከርሰን የኒው ጀርሲው አካዳሚ ዳይሬክተር ናቸው። ኒው ጀርሲ ውስጥ የጦር መሳሪያ መያዝ ወይም ለመያዝ ሕጋዊ ፈቃድ ማውጣት የሚፈልጉ ሰዎችን ያሰለጥናሉ። And we have basic, intermediate, and advanced training that we do. ለሁሉም የተለያዩ መሳሪያ አይነቶች መሰረታዊ፣ መካከለኛና ከፍ ላሉት በየደረጃው የምንሰጠው ስልጠና አለ። እናወዳድራለን። እየተኩስ ተፎካካሪ ቡድኖች አሉን። ጥቂት ሰዓታት በክፍል ውስጥ፣ ከዚያም በተኩስ ርቀት መስክ ላይ ልምምድ ይደረጋል። ዲከርሰን ለመሰልጠንና ሽጉጥ ወይም ጠመንጃዎች መግዛት የሚፈልገው ሰው ቁጥር እየጨመረ መምጣቱን ማስተዋላቸውን ይናገራሉ። በአገሪቱ የሚሰሙ በጦር መሳሪያዎች የሚፈጸሙ መደዳ ጥቃቶችና ግድያዎች ሰዎች ራሳቸውን ስለመከላከል የበለጠ እንዲያስቡ እያደረጋቸው መሆኑን ዲከርሰን ይገልጻሉ። ሁሉም ሰዎች የራሳቸውን ደህንነት መጠበቅ መቻል አለባቸው፣ ለራሳቸው ደህንነት በሌሎች መተማመን የለባቸውም። መታጠቅና የመሳሪያዎቹን አጠቃቀም ማወቅ ፖሊስ በሌለበት ራሳቸውን መከላከል እንደሚያስችላቸው ብዙ አሜሪካውያን ያምናሉ። መሳሪያ የሚገዛ ሰው ማንነትና የጀርባ ታሪክ ፍተሻ አስፈላጊ በመሆኑ ሀሳብ ዲከርሰን ያምናሉ። ይሁን እንጂ አጠቃቀሙን ከማወቁ ጋር የመሳሪያ ባለቤቶች የግል ኃላፊነትና ጥንቃቄ ጉዳይም እጅግ በጣም አስፈላጊ እንደሆነ ይመክራሉ። ሻኪል ፔሪ ከሰልጣኞቹ አንዱ ናቸው። እንዴት አድርገህ በአግባቡ ልትሳተፍ እንደምትችል አታውቅምና እዚያ ቦታ መሆን አትፈልግም። ይህ ሥልጠና የጠለቀ የሕግ ዕውቀትን በሚመለከት ብዙ ጠቃሚ ነገሮች አሉት። ካርሎስ ሶቶም የመሳሪያ አያያዝና አተኳኮስ እየሰለጠኑ ነው። መሠረታዊ የሥነ ሥርዓት ሕግ ነው፣ ሰው ማክበር እና የትኛውንም ሕግ አለመጣስ። እኔ ከረጅም ዓመት በፊት ሠራዊቱ ውስጥ ስለነበርኩ ሕጎቹንና ደንቦቹን አውቃቸዋለሁ። ባለፈው ሰኔ ጠቅላይ ፍርድ ቤቱ መሳሪያ ፊት ለፊት ሳያሳዩ ይዞ መንቀሳቀስን የሚከለክለው የኒውዮርክ የጦር መሳሪያ ደህንነት ህግ ህገ መንግስታዊ አይደለም ሲል ውድቅ አድርጎታል። የጠቅላይ ፍርድ ቤቱ ውሳኔ ኒውዮርክ ውስጥ ተቃውሞ የቀሰቀሰ ሲሆን፣ ባለስልጣናቱ ችግሩን ለመቆጣጠር ሌላ ዘዴ እንደሚያፈላልጉ ቃል ገብተዋል። የኒውዮርክ ከተማ ምክር ቤት አፈ ጉባኤ ኤድሪየን አደምስ ለሮይተርስ እንዲህ ብለዋል። ይህንን ጉዳይ አስመልክቶ ዛሬ በዩናይትድ ስቴትስ ጠቅላይ ፍርድ ቤት በተሰጠው ውሳኔ የተነሳ ብዙ ሰዎች ሕጋዊ በሆነ መንገድ መሳሪያዎቻቸውን በየሕዝብ አደባባዩ እንዲታጠቁ ተፈቅዶ ጎዳናዎቻችን በመሳሪያ ጎርፍ ሲጥለቀለቁ ዝም ብለን መመልከት አይኖርብንም። የኒውዮርክ ህግ አውጪዎች ማንም ወደ መንግስት ህንፃዎች፣ ትምህርት ቤቶችና መኖሪያ ቤቶች እንዲሁም የማምለኪያ ቦታዎችን የመሳሰሉ የከተማው የተወሰኑ ክፍሎች የጦር መሳሪያ ይዞ እንዳይገባ ደንግገዋል። መሳሪያ የመታጠቅ መብት ተሟጋቾችም ቢሆኑ ጉዳዩ በተለየ መንገድ እንዲታይ ወይም እንዲያዝ መጠየቃቸው የሚደንቅ አይደለም። ትምህርት ቤቶች በቀላሉ ለአደጋ የተጋለጡ መሆናቸውን እስካወቅን ድረስ የትምህርት ቤቱን የጥበቃ ሰራተኞች በማስታጠቅ መከላከል ይኖርብናል። ለራሳቸው ደህንነት የሰጉ ወገኖች የኔን መብት ሊገድቡ አይገባም። እኔ ህግ አክባሪ ዜጋ ነኝ። መሳሪያ የመታጠቅ መብት በህገ መንግስት በተቀረጸበት አገር የጦር መሳሪያ ቁጥጥር ጉዳይ የጦፈ ክርክር ከሚደረጉባቸው መነጋገሪያዎች አንዱ ነው። ዛሬ ማክሰኞ ነው። ማክሰኞ ማክሰኞ ምሽት በየሳምንቱ ደግሞ የንግድና ምጣኔ ሀብት ዝግጅታችን ይቀርባል። በዛሬው የንግድና ምጣኔ ሀብት ዝግጅታችን በውጭ የሚኖሩ ኢትዮጵያውያን ለሀገራቸው የሚያደርጉትን አስተዋጽኦ በተመለከተ የተሰናዳ ዘገባ ነው። ኢትዮጵያውያኑ ወደ ሀገራቸው የሚልኩት ገንዘብ አምስት ነጥብ አምስት ቢሊዮን ዶላር መድረሱን የኢትዮጵያ ዳያስፖራ አገልግሎት ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ወንደሰን ግርማ የአሜሪካ ድምጽ ተናግረዋል። ለከፍተኛ የልማት ፕሮጀክቶችና በግጭትና ተፈጥሮ አደጋ ተጎጂ ለሆኑ ኢትዮጵያውያን የሚላከው ገንዘብ መጨመሩንም አቶ ወንደሰን ጨምረው ተናግረዋል። የማይገርድ ዳት ኮም አይዞን ኢትዮጵያ አስተባባሪ የሆኑት አቶ ከባዱ በላቸው በበኩላቸው ትውልደ ኢትዮጵያውያኑ ወደ ሀገራቸው የሚልኩት ገንዘብ ተሳትፎ እየቀነሰ መምጣቱን ይናገራሉ። ደረጀ ደስታ ነው ያሰናዳው ዘገባውን እንደሚከተሉ ይቀርባል። አቶ ወንደሰን ግርማ የኢትዮጵያ ዳያስፖራ አገልግሎት የኮሚኒኬሽን ዳይሬክተር ናቸው። ባለፉት ሶስት ዓመታት በውጭ አገር ከሚኖሩ ትውልደ ኢትዮጵያውያን ወደ አገር ውስጥ የገባው ገንዘብ እየጨመረ መምጣቱን ገልጸው ካለፈው ዓመት ወዲህ ወደ ሁለት ቢሊዮን ዶላር ጭማሪ ማሳየቱን አብራርተዋል። ሶስት ሚሊዮን በላይ የሚሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ሀገራቸው ውጭ ይኖራሉ ተብሎ ነው የሚታሰበው። ከነዚህም የዲያስፖራ ማህበረሰብ አባላት ባለፉት ሶስት አመታት የሰበሰበው ውጭ ዛሪ መታን ስናይ በአማካይ በየአመቱ አራት ቢሊዮን ዶላር እና ከዛ በላይ የሆነው ለምሳሌ ሁለት ሺ አስራ ሁለት ላይ ወይ ወደ አራት መቶ ስድስት ነበረ። ሁለት ሺህ አስራ ሶስት ላይ ሶስት መቶ ስድስት አካባቢ ነበረ። አሁን በተጠናቀቀ ሁለት ሺህ በጀት አመት ከአምስት ነጥብ አምስት ቢሊዮን ዶላር በላይ እንደሆነ ነው የተሰበሰቡ መረጃዎች። ከባለፈው አመት በአማካይ ወደ ሁለት ቢሊዮን ዩኤስዲ አካባቢ ጭማሪ ያሳይቷል ማለት ይቻላል። ለምንድን ነው ሊጨምር የቻለበት? በርካታ ምክንያቶች ይኖራሉ ተብሎ ነው የሚወሰደው። በዋነኝነት ማስቀመጥ የሚቻለው ግን እንደምታስታውሰው በዚህ በተጠናቀቀ አካባቢ ሁለት ሺ አስራት በጀት አመት ታላላቅ አገራዊ ጥሪዎች ተደርገው ነበረ። እነዚህ ታላላቅ አገራዊ ጥሪዎች በርካታ የዲያስፖራ አባላት ወደ ሀገር ቤት እንዲመጡ አድርገዋል። በዋነኝነት ጭማሪው ከዚህ ጋር እያያዛል ብለ ብዙ ጊዜ ወደ አገር ውስጥ ገንዘብ ሲላክ በቀጥታና በተዘዋዋሪ በባንክ በኩል በቀጥታ ይመጣል። ሌላው ደግሞ በተዘዋዋሪ ፎርማል በሚባለው መንገድ ይመጣል። ከባንክ ውጭ ማለት ነው። ተከታተላችሁት ከሆነ ወይም መረጃው ካላችሁ ይህንን በዚህ ዘርፍ ከፍለው ሊነግሩኝ ይችላሉ። በዘርፉ የተሰማሩ ምሁራን እንደሚገልጹት አንዳንድ ጥናት ቤቶች እንደሚያሳዩት ወደ ኢትዮጵያ ከሚገባው የውጭ ምንዛሬ ውስጥ በህጋዊ መልኩ የሚገባው ከአንድ ሶስተኛ እንደማይበልጥ ነው መረጃዎች የሚያሳዩ። ስለዚህ ከሁለት ሶስተኛ በላይ የሚሆነው ህጋዊ ባልሆነ መልኩ ነው እየገባ ያለ። በሌላ አነጋገር ምን ማለት ነው? አሁን እየተናገርን ያለ ነው አምስት ቢሊየን ወምስት ቢሊዮን ዶላር ገብቷል ካልን ይሄ ማለት መግባት ከነበረበት አንድ ሶስተኛ ነው የገባው ማለት ነው። ስለዚህ ሁለትና ሶስት እጥፍ ጨምረን ቁጥሩን ማስላት እንችላለን። በውጭ የሚኖሩ ትውልደ ኢትዮጵያውያን ለቤተሰቦቻቸውና ለግል ፍጆታቸው ከሚልኩት በተጨማሪ እንደ ህዳሴ ግድብ ለመሳሰሉት ታላላቅ ፕሮጀክቶች እንደሚልኩም አቶ ወንደሰን ገልጸዋል። ግድቡ ከተጀመረበት ጊዜ ጀምሮ ዳያስፖራው ከ50 ሚሊዮን ዶላር በላይ መላኩን አመልክተዋል። ይህ አስተዋጽኦ አሁንም መቀጠሉን ጠቅሰው በተጠናቀቀው የ2014 ዓ ም ከ126 6 ሚሊዮን የኢትዮጵያ ብር በላይ መደገፉን አስታውቀዋል። ከዚህ ውስጥ ከ70 ከመቶ የሚሆነው በስጦታ መልክ የተበረከተ ሲሆን ወደ 30 ከመቶ የሚሆነው ብቻ በቦንድ ግዢ የተፈጸመ መሆኑን አስረድተዋል። በድርቅና በተለያዩ ምክንያቶች ተጎጂ ለሆኑ ኢትዮጵያውያን ዳያስፖራው ያደርገዋል ስላሉት ሰብአዊ ድጋፍ ተከታዩን ብለዋል። አሁን ለሚል ሰብአዊ ድጋፍ የሚሆን አንድ ነጥብ ሁለት ቢሊዮን ብር በላይ በአይነትና በገንዘብ ድጋፍ አድርገው ለተፈናቀሉ ወገኖች ለፈረሱ መሰረተ ልማቶች ግንባታ የሚሆን ከፍተኛ ሀብት ዳያስፖራ ወደ ሀገር ቤት ልኳል። በዚህ መሀብ የተፈናቀሉ ወገኖች እንዲጓጓሙ ተቋማትን በተወሰነ መልኩ የተወሰኑ የፈረሱ ተቋማት ተገንበተው ወደ ስራ እንዲገቡ ማድረግ ተችሏል። በዓለም ዙሪያ የሚገኙ ትውልደ ኢትዮጵያውያን አገራቸውን በልማትና በሰብአዊ እርዳታ አለመደገፍ የሚያደርጉትን ጥረትና እንደ ማይገርድና አይዞን ኢትዮጵያን የመሳሰሉ መድረኮች አስተባባሪ መሆናቸውን የገለጹልን የቨርጂኒያው ነዋሪ አቶ ከባዱ በላቸው የአስተዋጽኦ መድረኮቹ አሁን እንዳሉ መሆናቸውን ጠቅሰዋል። ለህዳሴ ግድብ ሲባል ከተቋቋመ ገና አንድ ዓመቱ በሆነው የማይገርድ ዳት ካም ላይ እስካሁን ወደ 3000 ዶላር መሰባሰቡን ገልጸው ተከታዩን አክለዋል። አይዞን ኢትዮጵያ ጦርነቱ ተጎዱም ወገኖቻችን እርዳታ እንዲሆን የተደረገ የተዘጋጀ ፕላትፎርም ነው። ያም ፕላትፎርም ሰብአዊ እርዳታ በተጨማሪ ትምህርት ቤቶች እና ሆስፒታሎችን መልሶ ለመገንባት የሚያስችል ካምፔኖች ተጨምረውበት አሁንም እየሰራ ነው። ያለው ሶፋር እንግዲህ ባለፈው ቅርነት የተጎዱት ወገኖቻችን ወደ ስድስት ሚሊዮን ዶላር በኦንላይኑ ላይ ከጀማሪ ደግሞ በአንድ ሚሊዮን ዶላር በዳይሬክት ዋየር ትራንስፈር ከተላከው በአጠቃላይ ሰባት ሚሊዮን ዶላር ኮመርሻል ባንክ የገባ ሲሆን ከኮመርሻል ባንክ ደግሞ ለእርዳታ ማዳበሪያና የአደጋ ጊዜ የመከላከያ ኮሚሽን ያ ገንዘብ በኢትዮጵያ ብር ተቀይሮ ሶስት መቶ ሀምሳ አምስት ሚሊዮን ብር በብር ወደ ኮሚሽኑ አካውንት መግባቱን አረጋግጠናል። አሁን ቀደም ሲል እንደነበረው ነው ተነሳሽነቱ ገንዘብ የመስደዱ <music> 对，就变了。 በአጠቃላይ እንግዲህ ሁለት ፋክተሮች አሉ፣ በዋናነት ብዬ የማስበው አንደኛው ኒዱ ነው። ለምሳሌ በጦርነት ጊዜ ተፈናቀሉ ሁሎቻችን ኢሚዲየት የሆነ ኒድ ነበር የሚያስፈልጋቸው አሁን ሬላቲቭ ካልም ዳውን ስላደረገ ዛን ያህል እርጀንት አይኖረውም። ያ አንደኛው ፋክተር ነው። ሁለተኛው ደግሞ በአጠቃላይ ኢትዮጵያ ዲያስፖራውም በእውነት ለመናገር ከዛሬ ድረስ የሚሰበሰቡ ገንዘቦች በመንግስት በኩል በስራ ላይ መዋላቸውን በትክክል የሚያሳይ አካውንታቢሊቲ ትራንስፓረንሲን የሚያሳይ ሪፖርቲንግ በበቂ ሁኔታ ስላላገኘ እሮ ኮሚኒቲ ተነሳሽነቱ ቀንሷል። ወደፊት ካፓሲቲው ክሎታው ወይም ያለው ፋይናንሻል አቅሞ ከፍተኛ ስለሆነ መንግስት ይሄን አስቦ የበለጠ የሚሳተፍበትን ገድመ ለማምጣት የሚዋጡ ገንዘቦች በስራ ላይ ሲውሉ የሚያሳዩ ሪፖርቶችን ወይም ኮንፈርሜሽኖችን ማሳየት ይገባል። ምናልባት በግድቡ በኩል ይሄ ችግር ላይሆን ይችላል። ምክንያቱም ግድቡ የተገነባ ይታያል። ግን በሌላ አይነት ለሰብአዊነት በተለይ የሚዋጡ ገንዘቦች በትክክል የሚፈለገው ነገር መዋሉን የሚያሳይ ማረጋገጫ ያስፈልጋል። ያንን ሲያይ ነው የበለጠ ሊነሳሳና የበለጠ ሊያዋጣ የሚችለው። አሁን ግን ራይት ነው በጣም ቀን በቀን የቀነሰበት ሁኔታ ያለው። አቶ ወንደሰን በተለይ በአይዞን ኢትዮጵያ በኩል የተሰባሰበው ገንዘብ በኢትዮጵያ ባንክ ገብቶ ለተሰበሰበላቸው አካላት በመንግስታዊ አሰራር መሰረት የተከፋፈለ ሲሆን ላስገቡትም ሰዎች በግልጽ ደረሰኝ እንደሚሰጣቸው ተናግረዋል። በዚህ ዙሪያ የኢትዮጵያ ንግድ ባንክና የብሔራዊ የአደጋ ስጋት ስራ አመራር ኮሚሽንን ለማነጋገር ያደረግነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን የተከበራችሁ አድማጮች፣ ዘወትር ማክሰኞ ከንግድና ምጣኔ ሀብት በተጨማሪ ትምህርት የተሰኘ ዝግጅት አለን። ለዛሬ በሰዓት ጥበት ምክንያት በሊደራ ቆይተነዋል። በሚቀጥለው ሳምንት ይዘን እንመለሳለን። የተከበራችሁ አድማጮች የለዕለቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ ተከታትላችሁ፣ በድረገጻችንም ሆነ በቀጥታ ስርጭቶች ተከታትላችሁ አስተያየት ሲኖራችሁ አስተያየቶቻችሁን አድርሱን። በፌስቡክ ገጻችን በውስጥ መስመር መልእክት ብታደርሱን እና እኛም ደግሞ ተቀብለን መልሰን ሁኔታዎችን መርምረን አጣርተን ወደ እናንተ እናደርሰዋለን። አስተያየት ጥቆማ ሲኖራችሁ ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶትኮም ነው። ስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ 1442 በውስጥ መስመር 14 አስተያየቶቻችሁን አድርሱን። 20225135052022513505 የዋትሳፕ ቁጥራችን ነው። በዚያም መልእክታችሁን አድርሱን። ለዛሬ ዝግጅታችን በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ከስቱዲዮ አቀናብሯል። ደህና አደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን።